No. not ዓለም አቀፍ የሴቶች ቀንን ታሳቢ በማድረግ ሴቶች ይችላሉ የሚለውን አስተሳሰብ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ ለማስተዋወቅ የኢትዮጵያ አየር መንገድ ለስድስተኛ ጊዜ ሙሉ በሙሉ በሴቶች የተመራ የበረራ ቡድን ይዘው ከአዲስ አበባ ዋሽንግተን ዲሲ ዳላስ ኤርፖርት ገብቷል። በስፍራው ጥሪ የተደረገላቸው እንግዶች እንዲሁም ከዋሽንግተን ዲሲ ከንቲባ ቢሮ ተወካዮች በዚህ በአሜሪካን ሀገር የኢትዮጵያ ኤምባሲ አምባሳደር ፍጹም አረጋን ጨምሮ በርከት ያሉ ታዳሚዎች ተሰባስበዋል። ወይዘሮ ራሄል አሰፋ በኢትዮጵያ አየር መንገድ የገበያ ጉዳይ ምክትል ፕሬዝዳንት ናት። ይህ ጉዞ ሴቶች ይችላሉ የሚለውን ሀሳብ በማስረጹ ረገድ እየተጫወተ ያለውን ሚና እንዴት አስረዳለች። ይህንን ሲጀምር እንዳልነው ያው ስድስት አመቱ ነው። መጀመሪያም ላይ ስንጀምረው ብዙ ጊዜ የኤቪሽን እና ከአየር መንገድ ጋር በተያያዘ በአብዛኛው ለሴቶች ኦልሞስት የተከለለ ተብሎ የሚታሰበው የበረራ አስተናጋጅነት ነው። ግን አየር መንገድ እና አቪሽን ኢንዱስትሪ ባጠቃላይ በጣም የተለያዩ ብዙ ፕሮፌሽኖች ያሉት ነው እና እንደ ፓይለት፣ እንደ ቴክኒሽያን፣ እንደ ኢንጂነርስ እንደዚህ አይነት ፕሮፌሽኖች በአብዛኛው ሴቶች የሚደፍሩት ፕሮፌሽን አይደለም እና ግን ለምን ይሄን ያህል አየር መንገዱ በእድሜ ዘመኑ እና ብዙ አየር መንገዶችን በአጠቃላይ በሚገርም ሁኔታ ሴቶች እነዚያ አይነት ፕሮፌሽኖችን አይደፍሯቸውም እና እኛም ያው እንግዲህ ባለፉት ጥቂት ዓመታት ነው እንግዲህ ሞር ሴቶቻችን ደፈር እያሉ እየገቡ። ምንድን ነው ይሄንን መጀመሪያ መደፈር የሚችል ፕሮፌሽን መሆኑን ራሱ ማስተማር አለብን። ያን ለማሳየት ነው እና ጀመር ነው። ዛሬ ስድስት ዓመትና አንድ ፍላይትን ከመጀመሪያ እስከ መጨረሻ በረራ ዝግጅት ጀምሮ ከማብረር እስከ መጨረሻው መዳረሻ ድረስ ለማድረስ ሴቶች ብቻ ሊሰሩት የሚችሉት ስራ ነው እና ይሄንን ብናሳይ ምናልባት በተለይ በተለይ የአፍሪካ ሴቶቻችንን በተለይ ወጣት ሴቶቻችንን ወደ እነዚህ ስራዎች እንዲደፍሩ ያበረታታልናል ብለን ጀመር ነው። ከምናስበው በላይ በዓለም ደረጃ እውቅና በጣም ማበረታቻ ደረሰን እና እንዲያውም በአንድ ክሩ ሴት ኦፍ ክሩ መሰራት አይችልም። ሁለት ቀይረን ነው ሰው ይሄ ምን ያህል ሴት ፓይለቶች እንዳሉን ያሳያል። እናው ኢንስፓየር ለማድረግ ነው ሴቶቻችንን፣ ወጣቶች ልጆቻችንን ደግሞም ከስድስት ዓመት ወዲህ ምላሽ አይተንበታል። በጣም በብዙ ቁጥር ትምህርት ቤቶቻችን ሴቶች እየገቡልን ነው። በዚህ ዓለም ላይ ማንም ሴት ልጅ ከምትመኘው ከምታየው ከምትሰማው ነገር ተነስታ የፈለገችው ነገር ማለም ትችላለች ማግኘት ትችላለች። እንደተባለው ተባለው there is no limit to one stream። ያንን ነው ማሳየት ምን ፈልገው። ለስድስተኛ ጊዜ ይህንን በረራ እየመራች የመጣችው ካፒቴን አምሳለ ጓሉ ሴቶች ሌሎች ሴቶችን በማብቃቱ ረገድ ማድረግ ያለባቸውን ነገር ከበረራው ስሜት ጋር ያይዛ እንዴት አስረዳለች። ለስድስተኛ ጊዜ ነው ይሄን በረራ ያደረግነው በጣም ደስ የሚል ቆንጆ ነበር። የመጀመሪያው የመጀመሪያ የበረራው ዓላማ ሴቶችን፣ ታዳጊ ልጆችን በራሳቸው መተማመን እንዲጨምሩ በወንድ የተያዙ የሚባሉ የስራ ቦታዎች መግባት እንደሚችሉ ለማሳየት። እንደምታዩ ደግሞ በጣም ብዙ የሚዲያ አቴንሽን አሉ፣ እንደዚ አይነት በረራ። ስለዚህ ሁልጊዜ ሁሉም ሰው በቤቱ ሆኖ ለምን የሴቶች ቁጥር እንደዚህ ትንሽ ሆነ? ምንድን ነው ችግሩ? መፍትሄ የሚሉትን ነገሮች ለመነጋገር እድል ይከፍታል። ይሄ ደግሞ የማህበረሰቡ የአመለካከት ለውጥ ያመጣል። በጣም ዋናውና ከባዱ ነገር ብዙ ጊዜ የአመለካከት ለውጥ ነው። ሴት እዚህ ቦታ ነው የምትገኘው የሚለው አመለካከት ነው ሰውን ወደ ኋላ የሚያስቀረው፣ እንጂ አሁን ወደ በረራ ሙያ ብትይ ምንም ጉልበት ጥንካሬ የሚፈልግ ነገር የለም። በጣም ዋናው ነገር ኔትወርኪንግ በጣም ኢምፖርታንት ነው። ሴቶች እርስ በርሳቸው ግንኙነት ሊኖራቸው ይገባል። ሀሳቦች መለዋወጥ ማለት ነው። ሌላ መደጋገፍ ነው። በጣም ብዙ አሁን ከሴቶች ጋር ስንበር ፕሮሲጀሩ ስታንዳርድ ቢኖረውም ግን ደስ የሚልሽ ነገር አለ። አሁን ይህን በ2015 ህዳር ወር ላይ ባንኮክ የመጀመሪያውን ፍላይ ስንበር ስምንት ሴቶች ነበር። አሁን ኢትዮጵያን አየር መንገድ ውስጥ ሀያ ሴቶች አሉ ስራ ላይ አምስት ዓመት ባንደ ሰው ጊዜ ውስጥ ማለት ነው። በረራ ትምህርት ቤት ደግሞ 24 ሴቶች ስልጠና እየወሰዱ ነው። ስለዚህ ለውጡ መጥቷል ማለት ነው። ሴቶች እንደጋገፋለን። የራሳችን ግሩፖች አለ እንደሚደረስ እንደሚቻል ያል የሚቻል ነገር መሆኑን ማሳየት ለሌሎች እህቶቻችን የኛ ኃላፊነት ነው። በስፍራው በክብር እንግድነት የተገኙት በአሜሪካን ሀገር የኢትዮጵያ አምባሳደር ፍጹም አረጋ ሴቶችን ለአመራር ማምጣት ያለውን ፋይዳ ገልጸው በተለይም ለታዳጊ ሴቶች ልዩ መልእክት አስተላልፈዋል። የኢትዮጵያ አየር መንገድ ከአሁን በፊትም በተለያዩ ግዛቶች አፍሪካንም ኤዥያንም ጨምሮ በረራዎች አድርገዋል፣ ሙሉ ለሙሉ በሴቶች ብቻ በሙሉ ሴቶች ሲሆኑበት። ይህ እንግዲህ ስድስተኛው መሆኑ ነው። ግን ለዋሽንግተን ዲሲ እንደዚህ ረጅም በረራ የመጀመሪያ ጊዜ ነውና እጅግ በጣም ያኮራ ነው። እዚህም ከተለያዩ የመንግስት አካላትም የተወከሉ የግል ዘርፍ የተወከሉ ሰዎች ትልቅ አድናቆት እየሰጡት ነው። ኢትዮጵያ አየር መንገድም ትልቅነቱን የበለጠ እያስመሰከረ ነው። በተለይ አሁን ደግሞ ባለንበት ኮሮና ጋር ተያይዞ አየር መንገዶች ኦልሞስት እየተዘጉ ባሉበት፣ ዓለም ጤና ድርጅት ያወጣውን መስፈርቶች ተጠንቅቀው እየሰሩ ያለው ነገር ትናይ ለኤር ትራንስፖርት በአጠቃላይ መነቃቃት ጥጎ መውሰድ መውሰድም ይቻላል። በዚህ አጋጣሚ ከዓለም ጤና ድርጅት የሚወጡ መረጃዎችን ህዝቡ በቅርብ እንዲከታተልና ራሱን እንዲጠብቅም አደራ ማለት ፈልጋለሁ። ስለዚህ በአጠቃላይ ኩራት ነው። ሴት ልጅ ከተማረች ተገቢ ድጋፍ ከተደረገላት ማናቸውንም ነገሮች ማድረግ እንደምትችል ያስመሰከሩበት ነው። ሀገራችንም ሴቶች በሁሉም ዘርፍ እንዲንቀሳቀሱ ምሳሌያዊ የሆኑ እርምጃዎች እየተወሰዱ ነው። ለምሳሌ ክብርት ፕሬዚዳንታችን ሴት መሆናቸው በራሱ በአፍሪካ በአሁኑ ሰዓት በስራ ላይ የሚገኙ ብቸኛዋ ርዕሰ ብሔር ናቸው። ሌሎችም ዘርፎች ላይ ያሉ በሴቶች እንዲሞላ መሆኑ በየደረጃው ሌሎችም አመራር ላይ የመጡ መሆናቸው በፖለቲካው ዘርፍም ወደ ስፖርቱም ብንሄድ በሁሉም መስክ ሴቶች አስደናቂ ነገር እየሰሩ ነው። በተለይ ለቀጣዩ ትውልድ ሕፃናት ትምህርት ቤት ላሉ እንደነሱ መሆን እንፈልጋለን ብለው እንዲመኙ ሞዴል እየሆኑልን ነው። ስለዚህ ትልቅ ኩራት ይሰማናል። በዚህ አጋጣሚ ወላጆችም ቢሆኑ ልጆቻቸው ተገቢ ድጋፍ ካገኙ በትምህርታቸው እንዲበረቱ የቤት ውስጥ ስራ ጫና እንዲቃለላቸው ከተደረገ እነዚህ ዛሬ ይህንን ታሪክ የሰሩ ሴቶች፣ ሌሎችም ታላላቅ ስራዎችን እየሰሩ ያሉ ሴቶች፣ ብዙ ነገር እያደረጉ ያሉ ሴቶች ደረጃ መድረስ እንደሚችሉ ኢንስፓይሬሽን ወይም ደግሞ ማበረታቻ ነው ብዬ ወስዳለሁኝ። ግን ያው የነገር ማርቼት ላይ ብቻ ሳይሆን የየዕለት ክንውን እንዲሆን ሁሉም የበኩሉን መወጣት አለበት ማለት ነው። ለሴት ልጆች ማስተላለፍ የምፈልገው ውድ ሴት ልጆች፣ መሆን የምትፈልጉትን መሆን ትችላላችሁ። በርትታችሁ ትምህርታችሁን ተከታተሉ። በርትታችሁ ወላጆቻችሁ፣ መምህራኖቻችሁ የሚሰጧችሁን ምክር ተቀበሉ። ታላላቆቻችሁ የደረሱበት ደረጃ ለመድረስ ያደረጉትን ጥረት ለማወቅ ጥረት አድርግ፣ ከዛም ይሳካላችኋል። መልካም እድል። በሀገር ደረጃ ከ2011 ዓ.ም ጀምሮ ወርሃ መጋቢት የሴቶች ጉዳዮች የሚነሱበት ሴቶች የሚታሰቡበትና የሚዘከሩበት እንዲሁም የሴቶች እኩልነትና የውክልና ጥያቄዎች እንዲቀርቡበት በተወሰነው መሰረት የሴቶች ቀን ወሩን በሙሉ ሲታሰብ የሚቆይ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ